የአሜሪካ ድምፅ ነው በ በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻነል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የሐሙስ ምሽት ስርጭታችን ጀመረ ጠቅላይ ሚኒስትር አብይ አህመድ ዛሬ በተወካዮች ምክር ቤት ተገኝተው ከአባላቱ ለተነሱ ጥያቄዎች መልስ ሰጥተዋል። የአስቸኳይ ጊዜ አዋጅን ሰበብ በማድረግ የመንግስት ኃይሎች ከፍተኛ የሰብአዊ መብት ጥሰት ፈጽመዋል። ከነዚህ ውስጥም አንደኛው ጅምላ ግድያ ነው። በጅምላ ግድያ ምናምን የሚባለው በጅምላ የኢትዮጵያ ፌዴራል መንግስት እና ወታደር አይገልም። በጅምላ ለማሸነፍ ይነሳና ሲሞት ነው በጅምላ ሞት የሚለው እንጂ አይገልም። ጤኔ ስህተት ደግሞ ተጽመበት ሀላፍነት ውስደን እናርማለ። ከጥያቄና መልሶቹ አንዱን ነው ለቅምሻ የሰማችሁት። ዘገባው በአብይ ርዕስ ይቀርባል። ሐሙስ ሰኔ 27 2016 ዓ ም እንደ ፈረንጆቹ አቆጣጠር ደግሞ ጁላይ 4 2024 ዛሬ አሜሪካ የነፃነት ቀኗን በማክበር ላይ ነች። ጤናስጥልኝ ክብራትና ክብራን እንደምናመሻችሁ ሳስተናግዳቸው የማመሻው እንግዶ ሌነኝ ዜናውን ከስመኝሽ የቆየን ሰማልን ስርጭቱን ከስቱዲዮ የሚቆጣጠርልን ኤርያስ አስማሬ ነው። የምሽቱ ዋና አዘጋጅ ደግሞ ቆንጅት ታየነች። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዳት ቪኤ ኒውስ ዳት ኮም እንዲሁም በፌስቡክ ት ቪኤ ኒውስ ላይ ቪኤ አማሪክ ላይ በቀጥታ ማዳመጥ ትችላላችሁ። እስከ ምሽቱ አራት ሰዓት አብራችሁ እንድትቆዩ እየጋበስ አሁን በቅድሚያ ለዓለም ዜናው ወደ ስመኝሽ በድጋሜ እንደምናመሻቸው አድማጮችና ተመልካቾቻችን ለምሽቱ ከያዝናቸው ዜናዎች ውስጥ ከአይኤምኤፍና ዓለም ባንክ ጋር የሚደረገው ድርድር ከተሳካ ኢትዮጵያ አስር ነጥብ አምስት ቢሊዮን ዶላር ታገኛለች ሲሉ ጠቅላይ ሚኒስትር አብይ አህመድ መናገራቸው፣ የሄቲ ጠቅላይ ሚኒስትር ወንጀለኞችን ለመቆጣጠር የኬንያ ፖሊስ ድጋፍ ወሳኝ ነው ማለታቸውና ሂዝቦላ ሁለት መቶ ሮኬቶችን በእስራኤል ላይ ያዘነበ የሚሉት ይገኙበታል። ወደ ዝርዝሩ እናልፋለን። ከዓለም አቀፉ የገንዘብ ድርጅት አይኤምኤፍ እና ከዓለም ባንክ ጋር ለረጅም ጊዜ እየተካሄደ ያለው ድርድር ከተሳካ ኢትዮጵያ በሚቀጥሉት ዓመታት የአስር ነጥብ አምስት ቢሊዮን ዶላር ድጋፍ ልታገኝ እንደምትችል ጠቅላይ ሚኒስትር አብይ አህመድ ዛሬ ሐሙስ ተናገሩ። በከፍተኛ የህዝብ ብዛቷ የምትታወቀው ከከፍተኛ የዋጋ ግሽበትና ለረጅም ጊዜ ከዘለቀ የውጭ ምንዛሪ እጥረት ጋር የምትታገለው ኢትዮጵያ ባለፈው ታህሳስ ወር ላይ እዳቸውን መክፈል ካልቻሉ የአፍሪካ ሀገራት ውስጥ ሶስተኛዋ ሆናለች። ለጉዳዩ ቅርበት ያላቸው ምንጮች ለሮይተርስ እንደተናገሩት ኢትዮጵያ ከዓለም አቀፉ የገንዘብ ተቋም አይኤምኤፍ ጋር እያካሄደች ባለው የማሻሻያ ፕሮግራም ስር ሶስት ነጥብ አምስት ቢሊዮን ዶላር ለመበደር ስትጥር ቆይታለች። አንድ የምዕራብ ዲፕሎማትም ኢትዮጵያ ከአለም ባንክ የ 3 ነጥብ አምስት ቢሊዮን ዶላር የበጀት ድጋፍና ሌላ የ 3 ነጥብ አምስት ቢሊዮን ዶላር በእዳ ሽግሽግ ለማግኘት እየሞከረች እንደነበር ተናግረዋል። የተለያዩ ተንታኞች እንደሚሉት ኢትዮጵያ ይህንን የገንዘብ ድጋፍ ከአይ ኤም ኤፍ ለማግኘት በ50 ከመቶ ከጥቁር ገበያው ተመን በታች እየተሸጠ ያለውን የመገበያያ ብሯን ለማዳከም መስማማት ይኖርባታል። ጠቅላይ ሚኒስትር አብይ አህመድ ዛሬ ለሕዝብ ተወካዮች ምክር ቤት አባላት ባደረጉት ንግግር ከአይኤምኤፍ እና ከዓለም ባንክ ጋር ሰፊ ንግግር ድርድርና ውይይት ስናደርግ ቆይተናል። እኛም ጠንከር ያለ አቋም ስላለንና እነርሱም በእኛ ላይ ጠንከር ያሉ ስለነበሩ ንግግሩ አምስት ዓመት ፈጅቷል ብለዋል። አሁን ግን በአንዳንድ ወዳጅ ሀገሮች ድጋፍ ብዙዎቹ ሀሳቦቻችን ተቀባይነት ያገኙ ይመስላል ያሉት ጠቅላይ ሚኒስትሩ ከተሳካና በማሻሻያዎቹ ላይ ከተስማማን ኢትዮጵያ በመጪዎቹ ዓመታት አስር ነጥብ አምስት ቢሊዮን ዶላር ታገኛለች ብለዋል። ጠቅላይ ሚኒስትሩ አክለው መንግሥት ወዲያውኑ ተግባራዊ ሊያደርጋቸው ፈቃደኛ ያልሆኑባቸው ማሻሻያዎች እንዳሉ ያለ ተጨማሪ ማብራሪያ ገልጸዋል። ጠቅላይ ሚኒስትሩ ለፓርላማው ባደረጉት ንግግር አሁን መስተካከል አለባቸው ብለን የምናስባቸውና ባሉበት ሁኔታ መቆየት አለባቸው ብለን የምንላቸው ጉዳዮች አሉ ያሉ ሲሆን እነዚህ ምክረ ሀሳቦች ተቀባይነት ካገኙና ስምምነት ላይ ከደረስን ከፊታችን እድል ይጠብቀናል። ይህ የማሻሻያ አጀንዳ የእዳ ጫናን በመቅረፍ ትልቅ አስተዋጽኦ ይኖረዋል ብለዋል። የሄቲ ጠቅላይ ሚኒስትር ጌሪ ኮኒል ለተባበሩት መንግስታት ድርጅት የጸጥታው ምክር ቤት ትላንት ረቡ ባደረጉት ንግግር በቅርቡ በሀገራቸው የተሰማሩት የኬንያ ፖሊሶች የተደራጁ ወንጀለኞችን ለመቆጣጠርና ወደ ዲሞክራሲያዊ ምርጫ ለማምራት ወሳኝ መሆናቸውን ተናግረዋል። ሁለት መቶ የኬንያ ፖሊሶችን ያካተተው የመጀመሪያው ዙር ተጠባባቂ ኃይል ፖርቶ ፕሪንስ የደረሰው ባለፈው ወር ሲሆን ፖሊሶቹ እስካሁን ያሳዩት ጠቀሜታ እጅግ በጣም አዎንታዊ መሆኑን ጠቅላይ ሚኒስትሩ አስረድተዋል። መንግስታቸው የወረበሎችን ጥቃትና የምግብ ዋስትና ችግር ለመፍታት ትኩረት ሰጥቶ እንደሚሰራ ለምክር ቤቱ ያስረዱት ጠቅላይ ሚኒስትር ኮኒል በህገ መንግስትና የፖሊስ ኃይል ማሻሻያዎች ነጻ ምርጫ እንደሚካሄድ በማረጋገጥ ህዝቡ በፖሊስ ላይ ያለውን እምነት እንደገና እንደሚገነቡም ገልጸዋል። ኬንያ ለዓለም አቀፉ የፖሊስ ኃይል አንድ ሺህ ፖሊሶችን ለመላክ ቃል የገባች ሲሆን ኮኒል ቀጣዩ ክፍለ ጦር በቅርቡ ይደርሳል ብለዋል። ከኬንያ በተጨማሪ የባህማስ፣ ባንግላዴሽ፣ ባርቤዶስ፣ ቤኒን ቻድና ጃማይካ ፖሊሶች በአጠቃላይ 2500 ይደርሳሉ ተብሎ የሚጠበቀውን የፖሊስ ኃይል ይቀላቀላሉ። ሄይቲ የተደራጁ ወንጀለኞችን ለመዋጋት የሚያስችላት ዓለም አቀፍ ኃይል እንዲመደብላት የጠየቀችው እንደ አውሮፓውያን አቆጣጠር በ2022 ሲሆን ኬንያውያን ፈቃደኝነታቸውን ከማሳየታቸው በፊት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ አንድ ሀገር ኃይሉን እንዲመራ ሲማጸኑ ቆይተዋል። እንደ አውሮፓያን አቆጣጠር በ2021 የሄይቲ ፕሬዚዳንት በነበሩት ጆቨኔል ሞይስ ላይ ግድያ ከተፈጸመ ወዲህ እየተጠናከሩ የመጡት የተደራጁ ወንጀለኞች በአሁኑ ወቅት 80 ከመቶ የሚሆነውን የዋና ከተማ ክፍል ይቆጣጠራሉ ተብሎ ይገመታል። በወንበዴዎቹ የሚፈጸሙ ግድያ፣ አስገድዶ መድፈርና ፈና እየተስፋፋ መሄድም ከፍተኛ መጽ አስከትሏል። የብሪታንያ ሕዝብ በዛሬው ዕለት በተካሄደው ጠቅላላ ምርጫ ድምፁን ሲሰጥ ውሏል። ጠቅላይ ሚኒስትሩ ሪሺ ሱናክና ባለቤታቸው በበፊቱ መኖሪያቸው በኖርዝ ዮርክሻይር ድምፃቸውን ሰጥተዋል። በዚህ ምርጫ ላለፉት አስራ አራት ዓመታት ስልጣን ላይ የቆየው የእሳቸው ወግ አጥባቂ ፓርቲ ስልጣን ሳይነጠቅ እንደማይቀርም እየተነገረ ነው። ሀገሪቱ ምጣኔ ሀብቷ በተዳከመበት በህዝቡ በተቋማት ላይ ያለው አመኔታ እየተሸረሸረ በሄደበትና ማህበራዊ መስተጋብሩም ውጥረት ላይ በሚታይበት በዚህ ወቅት በሚደረገው ምክር ቤታዊ ምርጫ አዲሱን አስተዳደር የሚመርጠው የብሪታንያ ህዝብ ሌበር ፓርቲውን ወደ ስልጣን ያመጣል ተብሎ በስፋት ይጠበቃል። የምርጫ አሰጣጡ ሂደት ከምሽቱ ሶስት ሰዓት ላይ የሚጠናቀቅ ሲሆን በተለያዩ የዜና ማሰራጫዎች የትኛው ፓርቲ የተሻለ ውጤት እንዳመጣ ተቀራራቢ ምስል የሚሰጠውን የምርጫ ውጤት ያሳውቃሉ። በሀገሪቱ ስድስት መቶ ሀምሳ ክልሎች ከሚሰበሰበው ድምጽ ሶስት መቶ ስልሳ ሁለት የፓርላማ መቀመጫዎችን የሚያገኘው ፓርቲ አሸናፊ ሆኖ አርብ ጠዋት ይፋ ይደረጋል። ከህዝብ የተሰበሰቡ አስተያየቶች እንደሚጠቁሙት መራጮች ለአስራ አራት አመታት የተመሰቃቀለ አገዛዝ በኋላ ወግ አጥባቂ ፓርቲውንና በስልጣን ላይ ያሉ የመንግስት ሚኒስትሮቹን ከስልጣን ያባረራሉ ተብሎ ይጠበቃል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። ዘጠኝ ወር ያስቆጠረው የጋዛ ጦርነት ውጥረቱ እየጨመረ በመጣበት ወቅት የሊባኖሱ ሂዝቦላ ታጣቂ ቡድን ሐሙስ ዕለት ከ ሁለት መቶ የሚበልጡ ሮኬቶችንና ድሮኖችን የእስራኤል ጦር በሚገኙባቸው ስፍራዎች መተኮሱን አስታወቀ። በኢራን ኢራን የሚደገፈው ታጣቂ ቡድን እንዳለው ከአንድ ቀን በፊት የተተኮሱ አንድ መቶ ሮኬቶችን ተከትሎ የተፈጸመው ጥቃት የተካሄደው በደቡብ ሊባኖስ ውስጥ እስራኤል በከፍተኛ የሂዝቦላ አዛዥ ላይ ለፈጸመችው ግድያ ምላሽ ለመስጠት ነው። እስራኤል በበኩሏ አብዛኛው ነዋሪዎች ከመኖሪያቸው እንዲወጡ በተደረገበት የሰሜን ድንበር አካባቢ በደረሰው ጥቃት የሞተ ሰው ስለመኖሩ ያሳወቀችው ነገር የለም። ሆኖም በምላሹ በደቡባዊ የሊባኖስ ክፍል ላይ ጥቃት ማካሄዷን ገልጻለች። የጋዛ ጦርነት በጥቅምት ወር ከጀመረ ወዲህ እስራኤልና የፍልስጤሙ ታጣቂ ቡድን ሃማስ አጋር የሆነው ሂዝቦላ በየዕለቱ በሚባል ደረጃ ተኩስ የሚለዋወጡ ሲሆን ወደ ሙሉ ጦርነት እንዳያመራ ተሰግቷል። እስራኤል ከፍተኛ የሂዝቦላ አዛዥ የነበሩትን መሐመድ ናአመር ናስርን የገደለችው የሊባኖስ የባህር ጠረፍ ከተማ በሆነችው ጣይር ላይ ረቡዕ ዕለት ባካሄደችው የአየር ድብደባ ነው። እስራኤል በሰኔ ወር ባካሄደችው ሌላ ጥቃት ታሌብ አብደላህ የተሰኙ ሌላ አዛዥም ገድላለች። በናስር የቀብር ስነ ስርዓት ላይ ንግግር ያደረጉት ከፍተኛ የሂዝቦላ ባለስልጣን ሀሽም ሳፊየዲን እስራኤል እነዚህን ጀግኖች ኢላማ በማድረግ ደቡባዊውን ክፍል ያጋልጣል ብላ እንዳታስብ አስጠንቅቀዋል። በመጨረሻም ዛሬ አሜሪካውያን የነፃነት ቀን ወይም ጁላይ ፎርዝን በተለያዩ ሰልፎች ውጪ ምግብ በማብሰል በመዝናናትና ርችት በመተኮስ እያከበሩ ነው። በሀገሪቱ በሚስተዋለው የኑሮ ውድነት ምክንያት ወደ ተለያዩ ቦታዎች የሚደረጉ ጉዞዎች ይቀንሳሉ ተብሎ ተገምቶ የነበረ ቢሆንም ከበዓሉ ቀደም ብለው ጉዞ የጀመሩ አሜሪካውያን የአየር ማረፊያዎችንና አውራ ጎዳናዎችን አጨናንቀዋል። በዓሉን በማስመልከት በባለሙያዎች ይካሄዳሉ ተብለው ከሚጠበቁ አስራ ስድስት ሺህ የርችት ስነ ስርዓቶች በተጨማሪም ቁጥሩ በትክክል ባይገለጽም ከዚህ በፊት ከተመዘገበው የበለጠ ቁጥር ያላቸው ርችቶች ከየመኖሪያ ቤቶች እንደሚተኮሱ የርችት ሸማቾች ኢንዱስትሪ ቡድን አስታውቋል። በዓላችንን የምናከብረው በዚህ መልኩ ነው፣ ስትል ለአሶሲትድ ፕሬስ አስተያየቷን የሰጠችው ርችቶችን በማሳየት ጥበብ የተካኑ አሜሪካዊ ባለሙያዎችን ያቀፈው ማህበር አባል ጁሊ ሄክማን፣ አየር ላይ የሚፈነዱት ርችቶች ሰማይ ላይ የሚታዩት ቀያይ ነጸብራቆች ሰዎች ለሀገራቸው ያላቸውን ኩራትና ፍቅር የሚያሳዩበት መንገድ ነው ብላለች። የአሜሪካ ትራንስፖርት ደህንነት አስተዳደር ባለፈው ሳምንት ከዚህ ቀደም ባልታየ መልኩ በአንድ ቀን ብቻ ወደ ሶስት ሚሊየን የሚጠጉ ሰዎች በአውሮፕላን ማረፊያዎች ማለፋቸውን አስታውቋል የአሜሪካ ተሽከርካሪዎች ማህበር በበኩሉ በዘንድሮ የነፃነት በዓል ሰሞን ስልሳ ነጥብ ስድስት ሚሊየን ሰዎች በመኪና ይጓዛሉ ተብሎ መገመቱን ገልጿል አሜሪካውያን አሁንም ኢኮኖሚው የኢኮኖሚ ሁኔታ ቢያሰጋቸውም የዋጋ ንረቱ ረገብ ማለቱ ለተጓዦች መጨመር አስተዋጽኦ ማድረጉም ተጠቅሷል። በፈረንጆቹ አቆጣጠር በየዓመቱ ሀምሌ አራት ቀን የሚከበረው የነፃነት ቀን አሜሪካውያንን ለሀገራቸው ያላቸውን ፍቅር በጋራ የሚገልጹበት ቀን ቢሆንም የዘንድሮ በዓል ላይ ከመጪው የፕሬዝዳንታዊ ምርጫ ጋር ተያይዞ የተፈጠረው ከፍተኛ የፖለቲካ ክፍፍል ጥላ እንዳጠላበት አሶሴትድ ፕሬስ በዘገባው አመልክቷል። አድማጮችና ተመልካቾች ለሰዓቱ የያዝናቸው ዜናዎች እነዚህ ነበሩ። ለቀሪዎቹ መሰናዶዎቻችን ወደ እንግዱ ልመልሳችሁ። ስመኞሽ የቆየን ለዓለም ዜናዎቹ እናመሰግናለን። በመከታተል ላይ ያላችሁት ከአሜሪካ ድምፅ ከዋሽንግተን ዲሲ የሚተላለፍላችሁን የሐሙስ ምሽት ስርጭታችንን ነው። ፕሮግራሙን በመብራት አብሬያቸው የማመሸው እንግዲህ ልነኝ። ስርጭቱን ከስቱዲዮ የሚያቀናብርልን ኤልያስ አስማረ፣ የዌብና ማኅበራዊ ሚዲያ አሰናጃችን ደግሞ አበባየው ገበያው፣ የምሽቱ ዋና አዘጋጅ ቆንጅት ታየ። አሁን በቀጥታ ወደ ምሽቱ አብይ ርዕስ እናልፋለን። በኢትዮጵያ የጦርነትና የግጭት አዙሪት እንዲያበቃ ጠቅላይ ሚኒስትር አብይ አህመድ ዛሬ ጥሪ አቅርበዋል። በትጥቅ ትግል ላይ ያሉ አማጽያን ኃይሎች በማንኛውም ጊዜ ወደ ንግግር ለመምጣት ከፈለጉ መንግስታቸው ዝግጁ መሆኑን ጠቅላይ ሚኒስትር አብይ ተናግረዋል። ጠቅላይ ሚኒስትሩ በኢትዮጵያ ያሉ ግጭቶችን የተመለከቱትን ጨምሮ ከሕዝብ ተወካዮች ምክር ቤት አባላት ለተነሱላቸው ጥያቄዎች ምላሽ እና ማብራሪያ ሰጥተዋል። ከሶማሊያ ጋር የተፈጠረውን አለመግባባት በውይይት ለመፍታት ዝግጁ ስለመሆናቸውም በድጋሚ አስታውቀዋል። ኬኔዲ አባተ ዘገባውን ያሰማናል። የህዝብ ተወካዮች ምክር ቤት ዛሬ ሐሙስ ሰኔ 27 ቀን 2016 ዓ ም በነበረው 36ኛ መደበኛ ስብሰባ ላይ የ2016 በጀት ዓመት የሥራ አፈጻጸምንና ወቅታዊ ጉዳዮችን በተመለከተ ለጠቅላይ ሚኒስትር አብይ አህመድ ከምክር ቤቱ አባላት ጥያቄዎች ተነስተው ምላሽና ማብራሪያ ተሰጥቶባቸዋል። በእንደራሴዎቹ ከቀረቡት ጥያቄዎች መካከል በአማራና በኦሮሚያ ክልል የቀጠሉ ግጭቶችን በሰላም ለመፍታት የተደረጉ ጥረቶችን የሚመለከት ይገኝበታል። የምክር ቤቱ አባል ወይዘሮ አልማዝ አሰሌ የሀገራዊ ምክክር ሂደቱ እየተፈጸመ ባለበት ወቅት ነፍጥ አንግቦ እየተንቀሳቀሱ ያሉ አካላት ወደ ሰላማዊ መንገድ እንዲመጡና በሂደቱ እንዲሳተፉ እየተደረጉ ባሉ ጥረቶች ላይ ተጨማሪ ማብራሪያ ብሰጥ ለጥያቄው መልስ ሲሰጡ በኢትዮጵያ አሁን የሚካሄዱት ጦርነቶች ከአባቶቻችን የወረስናቸው ናቸው ያሉት ጠቅላይ ሚኒስትር አብይ አህመድ አገሪቱን ለረዥም ዘመናት ካለፈችበት የግጭትና የጦርነት አዙሪት ለማውጣት መንግስታቸው ለሰላም ዝግጁ መሆኑን ገልጸው በትጥቅ ትግል ላይ ያሉ ኃይሎች ወደ ንግግር ጠረጴዛ እንዲመጡ ጥሪ አቅርበዋል። ለተከበረው ምክር ቤት ማረጋገጥ የምፈልገው ዛሬ ሰላም እንዲሆኑ እኛ የምንፈልገው ለሰላም የሚከፈል ማንኛውም ዋጋ ለመክፈል ዝግጁዎች ነው። እሺ በሆነ ጊዜ በሆነ ምክንያት ወንድሞቻችን እንደዛ አስበው፣ ለናስብ ሰው ሲበሳጭ ሲናደድ ሎጂካል መሆን ያቅተዋል። ልክ የፈላ ውሃ ፊታችንን ሊያሳየን እንደማይችለው በውሃ ውስጥ ፊታችን ለማየት ውሃ እንኳን መስከን ስላለበት፣ አሁን ደግሞ ሰክነው ተረጋግተው ይሄ ጉዞ ሰው ይበላል አያዋጣም እንነጋገር ቢሉ በጣም ጠቃሚ ይመስለኛል። ለዚህ የኢትዮጵያ መንግስት ሁሌ እንደሚለው አሁንም በጣም ዝግጁ ነው። መንግስት ሸኔ እያለ ከሚጠራው በኦሮሚያ ክልል ከሚንቀሳቀሰው የኦሮሞ ነጻነት ሰራዊት ጋራ በሁለት ዙሮች በታንዛኒያ ዛንዚባር እና ዳሬ ሰላም ከተሞች የሰላም ንግግር ያደረገ ቢሆንም ያለ ውጤት መጠናቀቁ ይታወቃል። እነዚህ ንግግሮች ውጤታማ ላለመሆናቸው አንዳቸው ሌላቸውን ተጠያቂ ማድረጋቸውም ይታወቃል። በአማራ ክልል ያለውን ግጭትም በሰላም ለመፍታት መንግስት ተደጋጋሚ ጥሪ ማቅረቡን ቢገልጽም የፋኖ ታጣቂዎች በበኩላቸው መንግስት ለድርድር የሚያበቃ ተግባራዊ እርምጃ እንዳልወሰደ በመግለጽ ጥሪው የይስሙላ እንደሆነ ከዚህ ቀደም አስታውቀው ነበር። ምንም እንኳን አማጽያን መንግስት ጥያቄያቸውን ባለመመለሱ የሕልውና ትግል በማካሄድ ላይ እንደሆኑ በተለያዩ አጋጣሚዎች ቢገልጹም ጠቅላይ ሚኒስትር አብይ አህመድ በዛሬው የምክር ቤቱ ማብራሪያቸው የኦሮሞ ሸኔና የአማራ ሸኔ ሲሉ የገለጿቸው ኃይሎች የሚከተሉት መንገድ ሀገር አፍራሽ ነው ሲሉ ከሰዋል። ዶክተር አብይ በኢትዮጵያ መፈንቅለ መንግስት ለማድረግ እየሞከሩ ያሉ አካላትም አሉ ብለዋል። በቅርቡ አንዳንድ ቦታ ላይ መፈንቅለ መንግስት እናካሄዳለን ብሎ አንዳንድ አባቶቻችን ውይይት ያደርጋሉ። መፈንቅለ መንግስት ኢትዮጵያ ውስጥ አይሳካም። እኛ ወታደሮች ነን። ጠቅላይ ሚኒስትሩ በመፈንቅለ መንግስት ጥረት የከሰሷቸውን አካላት አንዳንድ አባቶቻችን ከማለት በቀር ማንነታቸውን በግልጽ አልጠቀሱም። ከአማራ ብሔራዊ ንቅናቄ አብን ፓርቲ የተመረጡት የምክር ቤት አባል አቶ አበባው ደሳለው ባነሱት ጥያቄ ደግሞ ከሀገራዊ ምክክርና ከሽግግር ፍትህ ሂደቶች በፊት መተማመን መገንባት እንደሚቀድም ጠቅሰው፣ መንግስት ግን በህዝብ ዘንድ አመኔታ አልፈጠረም ሲሉ ተችተዋል። ለዚህም ተፈጽመዋል ያሏቸውን የሰብአዊ መብቶች ጥሰቶችና የጅምላ ግድያዎች ማሳያነት አንስተው ጠቅላይ ሚኒስትሩ ምላሽ ሰጥተዋል። መንግስት በህዝቡ ዘንድ እምነት አልገነባም ብለን እናስባለን። ይህም የሚገናኘው ከሰብአዊ መብት ጥሰት ጋር የተገናኘ ነው። ባለፉት አስር ወራት የአስቸኳይ ጊዜ አዋጅን ሰበብ በማድረግ የመንግስት ኃይሎች ከፍተኛ የሰብአዊ መብት ጥሰት ፈጽመዋል። ከነዚህ ውስጥም አንደኛው ጅምላ ግድያ ነው። በሰላማዊ ዜጎች ላይ፣ ባልታጠቁ ዜጎች ላይ ጅምላ ግድያ ተፈጽሟል። በርካታ የአማራ ክልል ከተሞች በጅምላ ግድያ ምናምን የሚባለው በጅምላ የኢትዮጵያ ፌዴራል መንግስት እና ወታደር አይገልም። በጅምላ ለማሸነፍ ይነሳና ሲሞት ነው በጅምላ ሞትኩ የሚለው እንጂ አይገልም። ኤኒ ስህተት ደግሞ በተፈጸመበት ኃላፊነት ወስደን እናርማለን። እንዴት አድርገን ህዝባችን እንገላለን? ከህዝባችን ማንስ ይገላል? ማን ነው ራሱ የሚገላው? የኢትዮጵያ መከላከያ ሰራዊት ማለት እኮ ሁሉም ነው። ነገር ግን ለተፈጠሩ ስህተቶች በየቦታ የሚያጋጥሙ ስህተቶች በጣም በጣም የተሻለ ኤቲካል ሰራዊት ያለን ቢሆንም ግለሰብም ቢሆን ችግር ተፈጠረ መጠየቅ አለ። የምክር ቤት አባላትን ጨምሮ በተለይ በአማራ ተወላጆች ላይ በገዢው ፓርቲና በመንግስት ኃይሎች እየተፈጸመ ነው ያሉትን የጅምላ እስርና ግድያ ዘረፋና እገታ በተመለከተም አቶ አበባው ጥያቄ አንስተዋል። ሌላው የሰብዓዊ መብት ችግር በፖለቲካ አመለካከት ልዩነት ምክንያት በርካታ ፖለቲከኞች የምክር ቤት አባላትን ጨምሮ ታስረዋል። ጋዜጠኞች፣ አንቂዎች፣ በአጠቃላይ ዜጎች በማንነታቸው ምክንያት በተለይ በአማራ ክልል ደግሞ አማራዎች በጅምላ ለወራት በስር እየማቀቁ ይገኛሉ። የታሰሩ ግለሰቦች በሚመለከት በሁለት መንገድ ማየት ጥሩ ነው። ለምሳሌ ከዚህ ፓርላማ የታሰሩት ወንድማችን፣ ሁሉም ተቃዋሚ የሚታሰር ከሆነ ጥያቄ ለምን አልታሰሩ? ጠያቄ እኮ ተቀምጦ እየጠየቁኝ ነው። እዚህ እርስዎን የሚያስቀምጥ እርሳቸውን የሚያሳስብ ነገር ካለ ዲፍረንስ አለ ማለት ነው። ዲፍረንሱም ግን እኔ ዳኛ አይደለሁም። ወንጀለኛ ናቸው ጥፋተኛ ናቸው ልል አልችልም። የፍትህ ስርዓቱ አይቶ መርምሮ ፈትሾ ፈብዲስት በሌላም በኩል ከሰብአዊ መብቶች አያያዝ ጋር በተገናኘ የሰብአዊ መብቶች ተቋማት የራሳቸውን ድክመት አያዩም ሲሉ የወቀሱት ጠቅላይ ሚኒስትር አብይ ቃሉ አስደሳች ቢሆንም ለፖለቲካ እየዋለ ነው ብለዋል። የሰብአዊ መብት የሚባል ተቋምን አዋጅና አሰራርን መፈተሽ እንደሚያስፈልግም አመልክተዋል። በኢትዮጵያ የሚንቀሳቀሱ በርካታ የሰብአዊ መብቶች ተቋማት መንግስት የተለያዩ ጫናዎችን እያደረገባቸው እንደሆነ ሰሞኑን በጋራ ባወጡት መግለጫ ማመልከታቸው ይታወሳል። ይህ በእንዲህ እንዳለ የፕሪቶሪያው የሰላም ስምምነት ያለበትን ደረጃ በተመለከተ ለተነሳላቸው ጥያቄም ጠቅላይ ሚኒስትሩ በሰጡት ምላሽ ስምምነቱ ወደ ኋላ እንዳይመለስ በከፍተኛ ትዕግስት እየሰራን ነው ብለዋል። ተፈናቃዮችን ስለመመለስ ሂደትም አብራርተዋል። በራያና በጸለምት የተፈናቀሉ ሰዎች የመመለሱ ስራ ጥሩ ጅማሮዎች አሉ። በራያ የነበረው አመላለስ ችግር አለበት። ካስቀመጥነው አቅጣጫ ካስቀመጥነው መንገድ ወጣ ያለ ነው። እኛ ግን ወጣ ስላለን እንዋጋ አላልንም። ቅድም እንዳልኩት ጠርተን ተወያይተን ተመካክረን መታረም ያለበት እንዲታረም አድርገን፣ ነገር ግን የተመለሰው ሕዝብ ደግሞ እናንተ ሳጠፋችሁ ተመልሶ ከሚወጣ ባስቀመጥን ማቅጣጫ የሚቆይበት መንገድ ይፈጠርልን ለማስተካከል ሙከራ እያደረገን ነው። በጸለም ደግሞ ከራያ ተምረን የተሻለ ጅማሮዎች ኢትዮጵያና ራስ ገዟ ሶማሊላንድ የተፈራረሙትን የመግባቢያ ስምምነት ተከትሎ ከሶማሊያ ጋር የተፈጠረውን አለመግባባት በተመለከተ በሰጡት ማብራሪያ ደግሞ ሶማሊያን በከሳሽነት የወቀሱት ጠቅላይ ሚኒስትሩ የኢትዮጵያ ፍላጎት የባህር መዳረሻ ማግኘት ብቻ ነው ሲሉ ችግሩን በንግግር ለመፍታት ኢትዮጵያ ዝግጁ እንደሆነች በአጽንኦት ተናግረዋል። በሶማሊያ አንድነት በሶማሊያ አንድነት ኢትዮጵያ መንግስት ጥያቄ የለውም። በእኛና በሶማሌ ላንድ የነበረው ሞዩ ፍርድም ለሁሉም ጎረቤቶቻችን አይጠረኑ ጥያቄ ሁሉም ለምነን ጠይቀን ምላሽ ስናጣ የመለሰልን አካል ጋር ተፈራረን እንጂ በሶማሌ አንድነት ጥያቄ ፍጥረ አይደለም። የሶማሌ መንግስት በአንድ ሰዓት ፍላይት እና በአንድ ሰዓት ውይይት ይሄን ነገር ኮንሰርን ካለው መልክ ማስያዝ ይችላል። በጣም ቀላል ነገር ነው። ኮስ ከሶማሌ መንግስት ጋር ምንም ጸብ የለንም። የሶማሌ መንግስት የመረጠው ግን እኛን ከማናገር በየሰፈሩ እየዞረ እኛን ለመክሰስ መርጧል። ያለኝ ምክር ብር አታባክም ነው። ለእኛን እኛን ለመክሰስ አገር ለአገር መሄድ አያስፈልግም። አዲስ አበባ መምጣት ይቻላል። ለመነጋገር ዝግጁ ነው። ስምምነቱ ሉዓላዊነቴን የጣሰ ነው ያለችው ሶማሊያ ጉዳዩን እስከ መንግስታቱ ድርጅት የጸጥታው ምክር ቤት መውሰዷ ይታወቃል። የሁለቱ ሀገራት የውጭ ጉዳይ ሚኒስትሮች በዚህ ሳምንት ሰኞ በቱርክ ሪፓብሊክ አመቻችነት በአንካራ ተገኝተው የተናጠል ውይይት ማድረጋቸውንና አለመግባባቱንም በሰላም ለመፍታት ፍላጎታቸውን መግለጻቸውን አስታውቀው ነበር። ኢትዮጵያ በሱዳን ያለው የእርስ በርስ ውጊያ እልባት እንዲያገኝ ከፍተኛ ጥረት እንደምታደርግም ጠቅላይ ሚኒስትር አብይ በዛሬው ማብራሪያቸው አስታውቀው ጠቅላይ ሚኒስትሩ የቀጣዩን አመት በጀት ጨምሮ በሌሎችም በርካታ ወቅታዊ ጉዳዮች ላይ የሰጡትን ማብራሪያ ተከትሎ የ2017 ዓ ም በጀት በምክር ቤቱ በሙሉ ድምፅ ጸድቋል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። ኬኔዲ አባትን ለዘገባው እናመሰግናለን። በመከታተል ላይ ያላችሁት ከዋሽንግተን ዲሲ ከአሜሪካ ድምፅ እየተላለፍላችሁ ያለውን የሐሙስ ምሽት ስርጭታችንን ነው ያደመጣችሁት። የምሽቱን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል። መንግስት ከሱዳኑ ጦርነት ይታደገን ያሉ ኢትዮጵያውያንን እንዲመለሱ ለማድረግ እየሰራ መሆኑን ገለጸ፣ ይላል ቀጣዩ ዘገባችን። የሱዳኑ ጦርነት የትግራይ ተወላጆች ወደ ተጠልሉባቸው መጠለያ ጣቢያዎች እየተቃረበ መሆኑን በመጥቀስ ስደተኞቹን እንዲታደግ የተጠየቀው የኢትዮጵያ መንግስት ኮሚቴ አቋቁሞ እየሰራ መሆኑን ለአሜሪካ ድምፅ ገልጿል። የኢትዮጵያ መንግስት የስደተኞቹን ህይወት እንዲታደግ ትላንት ረቡዕ በማኅበራዊ ትስስር ገጻቸው ላይ ባሰፈሩት ጽሑፍ ጥሪ ያቀረቡት የትግራይ ክልል ጊዜያዊ አስተዳደር ፕሬዝደንት አቶ ጌታቸው ረዳ የፌዴራሉ መንግስት የስደተኞቹ ስቃይ እንዲያበቃ የሚችለውን ሁሉ እንዲያደርግ ጠይቀዋል። በሱዳኑ ጦርነት በመስፋፋት ላይ በመሆኑ ችግር ላይ መውደቃቸውን የገለጹት ስደተኞቹም የሚመለከታቸው አካላት እንዲደርሱላቸው ተማጽነዋል። ስለ ጉዳዩ የአሜሪካ ድምፅ የጠየቃቸው የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ነቢዩ ተድላ የሱዳኑ ጦርነት ከተቀሰቀሰበት ጊዜ ጀምሮ መንግስት ኮሚቴ አቋቁሞ ዜጎችን የማስመለስ ስራ እያከናወነ መሆኑን ተናግረዋል። ገብረ ሚካኤል ገብረ መድን ዝርዝሩን ያሰማናል። ከአራት ዓመታት በፊት የትግራይ ክልልን መነሻ ያደረገው የሰሜን ኢትዮጵያው ጦርነት ሲቀሰቀስ ወደ ጎረቤት ሀገር ሱዳን ተሰደው በምስራቅ ሱዳን መጠለያ ጣቢያዎች ውስጥ የሚገኙ ኢትዮጵያውያን እየተስፋፋ ያለው የሱዳን ጦርነት ወደ መጠለያዎቹ እየተቃረበ መምጣቱን ጠቅሰው የኢትዮጵያ መንግስት እንዲታደጋቸው ጠይቀዋል። የአሜሪካ ድምፅ በስልክ ያነጋገራቸው ስማቸው እንዲገለጽ ያልፈለጉ አንድ ስደተኛ የሱዳኑ ጦርነት የትግራይ ተወላጆች ወዳሉበት መጠለያ በመቃረቡ ስጋታቸው መጨመሩን አስረድተዋል። እኛ እዚህ ካምፕ ያለ ነው በጣም ችግር ውስጥ ነው ያለው ነው። ችግሩ ምንድን ነው? ያው ጦርነቱ እየተባበሰ እየመጣ ነው። ስለዚህ በዚህ ምክንያት ደግሞ ሰው ሁሉ መሄጃ የለውም። ምክንያቱም እዚህ የነበሩ ኤንጂኦም ሌላም ሁሉ እየወጣ ነው። ይዚ ሀገር ህዝብ ራሱ እየወጣ ነው። ወደ ኢትዮጵያ ወደ ሀገር እየሄደ ነው። በጣም አደጋ ውስጥ ነው ያለ ነው። ሌላው ስደተኛም የሱዳኑ ጦርነት መስፋፋት በአስቸጋሪ ሁኔታ ውስጥ እንድንኖር አድርጎናል ብለዋል። አሰቃቂ የሆነ ሁኔታ ነው ያለን፣ በጣም ተቸግረናል። ወደ እኛ በጣም ተቀርበዋል። ያው ውጊያው እየተስፋፋ እየተስፋፋ ያው እኛም ለእኛም ለመብላት ተዘጋጅተዋል ቅርቡ ነው ያለው። የስደተኞቹን ደህንነት በማስመልከት ትላንት በማህበራዊ ትስስር ገጻቸው ላይ የጻፉት የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት ጌታቸው ረዳ የሱዳኑ ጦርነት በሺዎች የሚቆጠሩ የትግራይ ተወላጅ ስደተኞች ወዳሉባቸው የተኔድባህና ኦምራኩባ መጠለያ ጣቢያዎች እየተስፋፋ በመሆኑ ስደተኞቹን አደጋ ላይ እንዳይጥላቸው ስጋታቸውን ገልጸዋል። የመጠለያዎቹ የሰብአዊ አገልግሎት ሁኔታ ወትሮም አስከፊ እንደነበር ያወሱት አቶ ጌታቸው የጦርነቱ መቃረብ ደግሞ ጉዳዩን የበለጠ አስጨናቂ ያደርገዋል ብለዋል። የሱዳን ተፋላሚ ወገኖች የሲቪሎችን ደህንነት እንዲጠብቁና ግጭቱን እንዲያቆሙም ዓለም አቀፉ ማኅበረሰብና የቀጣናው ኃይሎች ጫና እንዲያደርጉ ጠይቀዋል። የኢትዮጵያ መንግስትም በሱዳን መጠለያ ጣቢያዎች የሚገኙት የትግራይ ተወላጅ ስደተኞች ስቃይ ያበቃ ዘንድ የተቻለውን ሁሉ እንዲያደርግ አቶ ጌታቸው ጥሪ አቅርበዋል። የአሜሪካ ድምፅ ያነጋግራቸው ሁለተኛው አስተያየት ሰጭም ሁኔታው ከቁጥጥር እየወጣ እንዳለ ገልጸው የኢትዮጵያ መንግስትና የሚመለከታቸው ዓለም አቀፍ ተቋማት ይድረሱልን በማለት ተማጽነዋል። እዚህ ችግር እንዲንወጣ ጊዜያዊ መንግስት ትግራይና ያው የፌዴራል መንግስት በዚህ ሁኔታ ተገንዝቦ በፍጥነት ከዚህ ያለንበት ቦታ ወደሚመች ወደ ሀገራችን እንድንገባ ነው የምንፈልገውን እኛ። አለበለዚያ አድሞ ወደ መፍትሄ ፈጣኝ የሆነ እርምጃ እንዲወስዱ የምንጠብቀው ከመንግስታችን። እነዚሁ ስደተኞች ከዚህ ቀደምም የኢትዮጵያ መንግስት ወደ ሀገራቸው እንዲመልሳቸው ተደጋጋሚ ጥሪ አቅርበዋል። ስለዚህ ጉዳይ በአሜሪካ ድምፅ የተጠየቁት የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢዩ ተድላ በበኩላቸው በሱዳን ጦርነቱ ከተቀሰቀሰ ጊዜ ጀምሮ መንግስት ኮሚቴ አቋቁሞ ዜጎችን የማስመለስ ሥራ እያከናወነ መሆኑን ተናግረዋል። ጥረቱም በመጠለያ ጣቢያዎች ውስጥ ያሉትን ጨምሮ በሱዳን ችግር የገጠማቸውን ሁሉንም ኢትዮጵያውያን እንደሚያካትት ቃል አቀባዩ ለአሜሪካ ድምፅ አብራርተዋል። የኢትዮጵያ መንግስት ኦፕሬሽናል ናሽናል ኮሚቴ አዋቅሮ እዛ የሚገኙ የኢትዮጵያ ዲፕሎማቶችን ይዞ የተለያዩ የፌዴራል ተቋማት እንትን ብለው በሱዳን ያሉ ዜጎች ወደ ሀገር እየመለሰ ነው። እስካሁን ወደ አርባ ሺህ የሚጠጉ ኢትዮጵያውያን ዜጎች ተመልሰዋል። መጠለያ ውስጥ ያሉ ምናልባት እነሱን ነው። በተለይ እዚህ የሰሜን ኢትዮጵያው ጦርነት በተቀሰቀሰ ሰዓት ተፈናቅለው ይሄዱ አሉ አደል? እኛ መጠለያ ውስጥ ያለውንም የሌለውንም በስራ ላይ ያለውንም በሱዳን በተለያዩ ግዛቶች ውስጥ ያሉ ኢትዮጵያውያኖችን ነው ግዴታ መጠለያ ውስጥ ያሉትን ብለን አለ ኢትዮጵያ የሆነ ሁሉ የዜግነት ግዴታ ስላለብን በሙሉ ወደ ሀገር እንዲመለሱ እያደረግን ያለ ነው። በዛ መሰረት እየተሰራ ነው። ስለዚህ እዛ መጠለያም ያሉ የትም አጠቃላይ ኢትዮጵያውያን ሁሉንም ነው ኮሚቴው ሁሉንም ሁሉንም ዋናው መለከው ትመግባቱ ምናምን አለ በሙሉ ኢትዮጵያውያን በሙሉ እየሰራ ነው ያለ ነው። በተመድ የስደተኞች መርጃ ኮሚሽን ዩኤንኤችሲአር መሠረት፣ በምስራቅ ሱዳን የተኔድ ባህና ኦምራኩባ መጠለያ ጣቢያዎች በሰሜን ኢትዮጵያው ጦርነት ምክንያት ወደ ሱዳን የተሰደዱት ኢትዮጵያውያን ቁጥር ከስልሳ ሺህ ይበልጣል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። ከአሜሪካ ድምፅ ስርጭታችን በመቀጠል ላይ ነው። በአየር ጥቃት ሰባ አሸባሪዎች መገደላቸውን ተከትሎ ቦኮ ሀራም ወደ መንደሮቻቸው ዘልቆ መግባቱን ቻድና ካሜሩን አስታውቀዋል። ከተለያዩ ሀገራት የተውጣጡ ጥምር ግብረ ኃይል አባላት በቻድ ሀይቅ ተፋሰስ ውስጥ የሚገኙ ካምፖች ላይ ጥቃት በማድረስ ከሰባ ሰባ በላይ አሸባሪዎችን መገደላቸውን ተከትሎ በምዕራብ አፍሪካ የሚንቀሳቀሱ በመቶዎች የሚቆጠሩ ጂሃዲስቶች ቦኮ ሀራምና እስላማዊ መንግስት አባላት ወደ ቻድ እና ካሜሩን መሰደዳቸውን ግብረ ኃይሉ አስታውቋል። ሌክ ሳኒቲ ቁጥር ሁለት በመባል የሚጠራው ዘመቻ በቻድ ሐይቅ ዙሪያ የሚገኙትን የሽብርተኞች ካምፖችን ለመደምሰስ ያለመ መሆኑን የቪኦኤው ሞኪ ኤድዊን ኪንዜካ ኪንዜካ ከያውንዴ ያደረሰን ዘገባ ያመለክታል። ስመኝሽ የቆየት አቀርበዋለች። ካሜሩንን ከናይጄሪያ ጋር በሚያዋስናት ድንበር ላይ የሚገኙ መንደሮች ላይ በተፈጸመ ጥቃት ከ24 በላይ ዘመዶቻቸው እንደተገደሉባቸው በርካታ የመንደሮቹ ነዋሪዎች አስታውቀዋል። በማህበራዊ ሚዲያ በተሰራጨው እና በቻድ የመንግስት ቴሌቪዥን ጣቢያ በተላለፈው የቪዲዮ ምስልም የመንደሮቹ ነዋሪዎች ሰኔ 23 ቀን በተፈጸመባቸው ጥቃት የተጎዱ ቢያንስ 12 ሰዎችን ለማሳከም እርዳታ ጠይቀዋል። በናይጄሪያ ቻድ፣ ካሜሩንና ኒጀር የሚካሄደውን ሽብርተኝነት ለመዋጋት ከአራት ሀገራት የተውጣጣው ጥምር የቻድ ሀይቅ ተፋሰስ ኮሚሽን ጥምር ግብረ ኃይል እንዳስታወቀው በቪዲዮ ምስሎቹ ላይ የሚታዩት ሟቾች በቅርቡ በተካሄደ ጥቃት ከተገደሉት ከሰባ በላይ የቦኮ ሀራምና እስላማዊ መንግስት አሸባሪዎች ውስጥ ጥቂቶቹ ናቸው። ጥምር ግብረ ኃይሉ አክሎ እሁድ ለት በተጀመረው የአየርና የምድር ላይ ዘመቻ ብዙ ጂሀዲስቶች እጃቸውን መስጠታቸውን ቢገልጽም ትክክለኛ ቁጥራቸውን ግን አላሳወቅም። ወታደሮቹ አክለው ሌሎች በርካታ ተዋጊዎችን መያዛቸውንና ግዙፍ የጦር መሳሪያዎችም መማረካቸውን ተናግረዋል። ሽብርተኞቹ ይኖሩባቸው በነበሩ መጠለያዎች ላይ በተፈጸመው ጥቃት የምድር ላይ ወታደሮች ምንም አይነት ጉዳት እንዳልደረሰባቸውም ግብረ ኃይሉ አመልክቷል። በተጨማሪም በካሜሩን የሚገኙት ሞኮሎና ዋዛን እንዲሁም በናይጄሪያ የሚገኙትን ሞቢ፣ ሜንቺካ ና ማዳጋሌን ጨምሮ የሽብርተኞቹ መደበቂያ ሆነው ያገለግሉ በነበሩት መንደሮች ውስጥ የተካሄደው እንቅስቃሴ ሌክሳኒቲ ሁለት የተሰኘው ዘመቻ አካል መሆኑም ተጠቅሷል። የግብረ ኃይሉ ቃል አቀባይ ሌተናል ኮሎኔል አቡባካር አብዱላሂ በሰጡት መግለጫ የዘመቻው ዓላማ በቻድ፣ ካሜሩንና ናይጄሪያ ድንበር ባሉ መንደሮች ውስጥ እንዲሁም ሶስቱ ሀገራት በሚጋሯቸው የቻድ ሐይቅ ተፋሰስ ዙሪያ የሚገኙ የሽብርተኛ መጠለያ ጣቢያዎችን ማውደም መሆኑን ተናግረዋል። የካሜሩን ሰሜናዊ ክልል አስተዳዳሪ የሆኑት ሚድዣዋ ባካሪ በበኩላቸው ነዋሪዎች ራሳቸውን ከሚሸሹ አሸባሪዎች እንዲጠብቁ አስጠንቅቀዋል። ከአራት አገራት የተውጣጣው የቻድ ሐይቅ ተፋሰስ ኮሚሽን ጥምር ግብረ ኃይል አሸባሪዎች ወደ አጎራባሽ ከተሞችና መንደሮች እየገቡ መሆኑን ለካሜሮን አሳውቋል። ፕሬዚደንት ፖል ቢያ ወዲያውኑ ሲቪሎችን ለመጠበቅ የመንግሥት ወታደሮች ወደ ድንበር እንዲሰማሩ አዘዋል። ካሜሮንም በሁሉም የድንበር ከተሞችና መንደሮች ውስጥ የሚገኙ የአካባቢ ሚሊሻዎችን አሸባሪዎች አልፈው ወደ ውስጥ እንዳይገቡ እንዲረዱና ጸጉረ ልውጥ ሰዎች ወይንም ቡድኖች ወደ ካሜሮን ሲገቡ ከታዩ ለመንግስት ኃይሎች እንዲያሳውቁ ጠይቀዋል። ማክሰኞ ዕለት በካሜሩን መንግስት ቴሌቪዥን ጣቢያ ላይ ንግግር ያደረጉት ባካሪ ካሜሩንን ከቻድና ከናይጄሪያ ጋር የሚያዋስነው ድንበር ክፍተት ወታደሮች ያለ ሲቪሎች እርዳታ ብቻቸውን ጂሃዲስቶችን ለማስቆም እንዳይችሉ ማድረጉን ተናግረዋል። የቻድ መንግስት አሸባሪዎች በግዛቱ እንዳይደበቁ ለመከላከል በቂ ጦር ማሰማራቱን አስታውቋል። ቻድ ወታደሮቿ ባለፉት ሁለት ቀናት ውስጥ በርካታ ታጣቂዎችን መግደላቸውንና ሌሎች ብዛት ያላቸውን ማሰራቸውን ብትገልጽም ምን ያክል እንደሆኑ ግን ዝርዝር መረጃ አላወጣችም። ቦኮ ሀራም በናይጄሪያ ጥቃት መፈጸም የጀመረው እንደ አውሮፓያን አቆጣጠር በ2009 ዓ ም ሲሆን እንደ አውሮፓያን አቆጣጠር በ2013 ካሜሩን፣ ኒጀርና ቻድ አሸባሪው ቡድን በግዛታቸው ላይ ጥቃት መፈጸሙን ተናግረዋል። በ2014 ታጣቂዎቹ ለመዋጋት የተመሰረተው ጥምር ግብረ ኃይል በበኩሉ ወደ 11,000 የሚጠጉ ወታደሮችና ነፍስ አድን ሰራተኞች እንዳሉት አስታውቋል በሞኪ ኤድዊን ኪንዜካ ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ ሰባ አምስተኛ ዓመቱን የሚያከብረው ኔቶ በዋሽንግተን ጉባኤ ሊቀመጥ ነው። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ በመጪው ሳምንት ዋሽንግተን ዲሲ ላይ በሚያደርገው ጉባኤ ዩክሬንን አባል የማድረጉን ሂደት ለማፋጠን ተጨባጭ ያላቸውን እርምጃዎች ይፋ ያደርጋል ተብሏል። ጉባኤው በተጨማሪም ሩሲያ በዩክሬን ላይ ጦርነት በማካሄድ ላይ ባለችበት በዚህ ወቅት የሚታዩትን አንገብጋቢ የጸጥታ ስጋቶችን እንዲሁም በኢንዶ ፓሲፊክ ቀጠና የሚታዩ ስጋቶችን በተመለከተ ይወያያል ተብሏል። የቪኦኤ ናይኪ ቺንግ የላከችው ዘገባ ነው እንደሚከተለው ይቀርበዋል። የሩሲያና የዩክሬን ጦርነት እየተጧጧፈና መቋጫው ምልክት በማያሳይበት በዚህ ወቅት ሰላሳ ሁለት አገራትን በአባልነት ያቀፈውን የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ መሪዎች ጉባኤ አሜሪካ በምጪው ሳምንት ዋሽንግተን ዲሲ ውስጥ ታስተናግዳለች። የዩክሬንን ደህንነት ማጠናከር እንዲሁም ከቻይና በኩል የሚታየውን ተጽዕኖ የተመለከቱት ጉዳዮች በጉባኤው አጀንዳ ላይ ቅድሚያ የተሰጣቸው እንደሆኑ የአሜሪካ ባለሥልጣናት አስታውቀዋል። የአሜሪካ ምክትል የውጭ ጉዳይ ሚኒስትር ዳግለስ ጆንስ ጉባኤውን በተመለከተ ትላንት ረቡዕ ከቪኦኤ ጋር አጭር ቆይታ አድርገው ነበር። በሩሲያ የተወረረችውንና ራሷን በመከላከል ላይ ያለችውን ዩክሬን መደገፍን በተመለከተም ይሁን ከአጋሮች ጋር በመተባበር ከቻይና በመምጣት ላይ ያለውን ስጋትና ተግዳሮት መጋፈጥን፣ ስጋቶቹ የሳይበር ጥቃቶችም ይሁኑ ወይም ሌሎች በተለያዩ መንገዶች በመንግስትም ሆነ በተቋማት ላይ ሊፈጸሙ የሚችሉ ጥቃቶችን የሚመለከቱ እነዚህ በጉባኤው ትኩረት የሚሰጥባቸው ጉዳዮች ናቸው። አሜሪካና የኔቶ አጋሮቿ የዩክሬን የወደፊት እጣ ፈንታ በቃል ኪዳን ድርጅቱ እንደሚወሰን ሲያስታውቁ በመጪው ሳምንት የሚደረገው ጉባኤ ደግሞ ዩክሬንን አባል የማድረጉን ሂደት ለማፋጠን ተጨባጭ ያላቸውን እርምጃዎች ይፋ ያደርጋል ተብሏል። ዩክሬን የተለያዩ የአገር ውስጥ ጉዳዮችን በተመለከተ ማሻሻያዎችን ብታደርግም ቃል ኪዳኑን ለመቀላቀል ያላትን ዝግጁነት በተመለከተ ግን አንዳንድ የአሜሪካ ሕግ አውጪው ምክር ቤት አባላት ጥያቄ አላቸው። የጉባኤው ትኩረት በዩክሬንና የአውሮፓ ጸጥታ ጉዳይ ላይ ብቻ የተወሰነ አይደለም። ተንታኞች እንደሚሉት ኔቶ በኢንዶ ፓሲፊክ ቀጠና በሚኖረው የጎላ ሚና ላይም ማሰላሰል ጀምሯል። ስቲፈን ፍላነጋን ራንድ ኮርፖሬሽን የተባለው የምርምር ተቋም ባልደረባ ናቸው። አውስትራሊያ፣ ኒውዚላንድ፣ የኮሪያ ሪፐብሊክና ጃፓን ከኔቶ ጋር ትብብራቸውን ለማጠናከር ከፍተኛ ፍላጎት አላቸው በቀጥታ ወታደራዊ የሆኑ ትብብሮችን ላይመለከት ይችላል። ነገር ግን ቀድሞውንም ያሉንን ሌሎች የትብብር መስኮች ማጠናከር ይሻሉ። የቃል ኪዳን ድርጅቱን ሰባ አምስተኛ ዓመት ምክንያት በማድረግም ከሁለት ደርዘን በላይ የሚሆኑ የማኅበራዊ ሚዲያ ተጽዕኖ ፈጣሪዎች በጉባኤው ተገኝተው የታዘቡትንም በመድረካቸው እንዲያጋሩ ተጋብዘዋል። ከአሜሪካ ድምፅ ስርጭታችን በመቀጠል ላይ ነው። ቀጣዩ ዘገባ ደግሞ የዩናይትድ ስቴትስ አቃቤ ሕግ ከቦይንግ ኩባንያ እና ተጎጂ ቤተሰቦች ጋራ እያደረገ ያለውን ውይይት ይመለከታል። በቦይንግ ላይ ሊቀርብ የሚችለውን ክስ ተከትሎ የአሜሪካ አቃቤ ሕግ ከቦይንግ እና ከተጎጂ ቤተሰቦች ጋራ ውይይት እያካሄደ ነው። የዩናይትድ ስቴትስ የፍትህ መስሪያ ቤት ቦይንግ ኩባንያ በወንጀል ይከሰስ እንደሆነ ውሳኔ ለመስጠት ቀነ ገደብ ካስቀመጠበት ሰኔ 30 ቀን በፊት አቃቢ ህጎች ከኩባንያው እና በአውሮፕላኖቹ መከስከስ አደጋ ህይወታቸው ካለፈ መንገደኞች ቤተሰቦች ጋር እየተነጋገሩ መሆኑን ሮይተርስ ዘግቧል። በቦይንግ ላይ የተሰነዘሩ ባሉ ክሶችና በቀረበው የጥፋተኝነት እምነት ላይ በተለያዩ የዜና አውታሮች የተጠናቀሩ ዘገባዎችን ተመልክታ ስመኝሽ የቆየ ተከታዩን አሰናድታለች የዩናይትድ ስቴትስ ፍትህ ሚኒስቴር ባለስልጣናት ሐሙስ ዕለት ከቦይንግ ጠበቆች ጋር ተገናኝተው ኩባንያው እንደ አውሮፓያን አቆጣጠር በ2021 ከመስሪያ ቤቱ ጋር የገባውን ስምምነት ጥሶ እንደሆን በመረመረው የመንግስት ሪፖርት ዙሪያ ተነጋግረዋል የቁጥጥር መርሃ ግብር ስምምነቱ ቦይንግ እንደ አውሮፓያን አቆጣጠር በ2018 በኢንዶኔዥያ እና። በ2019 በኢትዮጵያ በደረሱትና በድምሩ ከ346 በላይ ሰዎች በሞቱበት የ737 ማክስ አውሮፕላን የመከስከስ አደጋዎች በወንጀል እንዳይጠየቅ ከለላ ይሰጠ ነው። የፌዴራል አቃቤ ሕጎች እሁድ ዕለት ከተጎጂ ቤተሰቦች ጋር ተገናኝተው የምርመራቸውን ሂደት እንደሚያሳውቋቸው ሮይተርስ ካነጋገራቸው ሁለት ምንጮች አንደኛው አስረድቷል። የፍትህ ሚኒስትር የላከውና ሮይተርስ የተመለከተው አንድ ኢሜይልም የአሜሪካ ባለስልጣናት በተጣበበ የጊዜ ገደብ ውስጥ እየሰሩ መሆኑን አመልክቷል። ከኪርክላንድና ኤሊስ የተውጣጡት የቦይንግ ጠበቆች ሐሙስ ዕለት ጉዳያቸውን ለምክትል ጠቅላይ አቃቤ ህግ ቢሮ ኃላፊዎች ባቀረቡበት ወቅት ክስ መመስረት ተገቢ ያለመሆኑንና የ2021 ዱን ስምምነት ማፍረስ እንደማያስፈልግ ገልጸው መከራከራቸውን ሮይተርስ ያነጋገረው ሌላው ለጉዳዩ ቅርብ የሆነ ምንጭ አብራርቷል። የፌዴራል አቃቤ ህግና የተጎጂ ቤተሰቦች ግን ቦይንግ የወንጀል ማጭበርበር ክሱን ጉዳይ መፍታት የሚያስችለውን ስምምነቱን ይቀበል እንደሆን ምላሽ እየጠበቁ ነው። የቦይንግ ዋና ስራ አስፈጻሚ ከሁለት ሳምንት በፊት በዩናይትድ ስቴትስ ህግ አውጪዎች ፊት ቀርበው ምላሻቸውን በሰጡበት ወቅት በተከሰከሱት ሁለት አውሮፕላኖች ቤተሰቦቻቸውን ያጡ ሰዎች ከምክር ቤቱ ፊት ለፊት ሰልፍ አካሂደው ስሜታቸውን ገልጸዋል። ከአምስት ዓመት በፊት በተከሰከሰው የኢትዮጵያ አየር መንገድ 737 ማክስ 9 አውሮፕላን ሕይወቷን ያጣችው ሳሚያስቱሞ እናት ናዲያ ሚሎሮን በሰልፉ ላይ ንግግር አድርጋለች። በአውሮፕላን የሚበረውን ሕዝብ ደህንነት ለመጠበቅ አስፈላጊውን እርምጃ መውሰድ አለባቸው። ነገር ግን ከዚህ ሁሉ ጊዜ በኋላም ያንን አላደረጉም። ይሄ እብደት ነው። ለዛ ነው እኛም እዚህ የተገኘ ነው። ሶስተኛ የመከስከስ አደጋ እንዳይደርስና የአሜሪካ ህዝብ የበረራ ደህንነት እንዲጠበቅ ግፊት እንዲደረግ ለመጠየቅ በወረቀት ላይ ተጽፎ የሚቀመጥ ሳይሆን እውነተኛ ደህንነት። ዳንኤሌ ሙር የተሰኘች ልጃቸውን ያጡት ክላሪስ ሙርም እንዲሁ እንባቸውን እያፈሰሱ ፍትህ እንዲሰጣቸው ጠይቀዋል። ከዚህ በኋላ ደግሞ የልጄን ማየት፣ መያዝ፣ ማቀፍ፣ መሳም ድምጿን መስማትም ሆነ ማየት አልችልም። ምናልባት በየዕለቱ ስለዛ ስድስት ደቂቃ የሚታየኝ ቅዠት እስካልሆነ በቀር፣ ስለዚህ ለስራ አስኪያጁ ዴቪድ ካልሆን ማለት የምፈልገው ደህንነት ለእኔ ዋነኛ ጉዳይ አይደለም። ለእኔ ትልቁ ፍትህና ተጠያቂነት ነው። በወንጀል ተከሰው ሁላችንም ፊት ቦይንግ ተቋሙ ብቻ ሳይሆን አስተዳደሩም ስራ አስፈፃሚውም ለፍርድ እንዲቆሙ ፈልጋለሁ። ያንን የፍርድ ቀን ስጡን። የቦይንግ ዋና ስራ አስፈጻሚ ዴቪድ ካልሁን ከሁለት ሳምንት በፊት በህግ አውጪ ምክር ቤት ፊት ቀርበው የምስክርነት ቃላቸውን ከመስጠታቸው በፊት አሁንም ጉድለት ያላቸው ወይም በአግባቡ ያልተመዘገቡ የአውሮፕላን ክፍሎች በ737 ማክስ አውሮፕላኖች ላይ እየተገጠሙ መሆኑን በሚስጥር ይፋ ያደረገ 204 ገጽ ያለው ሪፖርት ይፋ ሆኗል። በጥር ወር የአላስካ አየር መንገድ ያበረው የነበረው 737 ማክስ አውሮፕላን በር ተገንጥሎ ከወደቀ ወዲህ የቦይንግ ባለስልጣን በምክር ቤቱ ፊት ለጥያቄ ሲቀርብ የመጀመሪያው ሲሆን፣ በአደጋው የተጎዳ ሰው ባይኖርም ከፍተኛ ቁጥር ያላቸውን አውሮፕላኖች በሚያቀርበው ኩባንያ ላይ አዲስ ስጋት ጭሯል። የከነቲኬት ሴናተር የሆኑት ሪቻርድ ብሉሜንታል የምንመለከተው ጉዳይ በሰው ልጆች ህይወት ላይ ትልቅ ተጽዕኖ ያለው ህይወትና ሞትን የሚወስን ነው። ዝም ብሎ የሆነ የማይታወቅ ቁጥር ወይም ግምታዊ የማይታይ ጉዳይ አይደለም። በአየር ለሚጓዙ ወይም ቦይንግ ውስጥ ተቀጥረው ለሚሰሩ ሰዎች የህይወትና የሞት ጉዳይ ነው። ስለዚህ ይህ ሂደት ስለ እውነት ውሳኔ የሚሰጥበት ጊዜ ነው። ብሉሜንታል ሲናገሩ በቃል መስጫ ጠረጴዛቸው ላይ ተቀምጠው ያለመረጋጋት ስሜት ይነበብባቸው የነበሩት የቦይንግ ስራ አስፈጻሚ ካልሁን ንግግር ከማድረጋቸው በፊት በአውሮፕላኖቹ አደጋ ህይወታቸውን ካጡት 346 ሰዎች መካከል የተወሰኑትን ሰዎች ፎቶ ይዘው ከኋላቸው ወደ ተቀመጡት ሰዎች ዞረው ይቅርታ ጠይቀዋል። በአንበሳ አየር መንገድ 610 እና በኢትዮጵያ አየር መንገድ በረራ ቁጥር 302 አውሮፕላኖች የመከስከስ አደጋ ወዳጅ ዘመዶቻቸውን ላጡት በቀጥታ መናገር እፈልጋለሁ። ለደረሰባቸው ሐዘን በዓለም ላይ በሚገኙ ቀደምትና አሁን በሥራ ላይ ባሉ የቦይንግ ሠራተኞች ስም ይቅርታ ጠይቃለሁ። ትልቅ ስቃይ ውስጥ ነው ያላችሁትና እኛ ላደረስነው ሐዘን ይቅርታ ጠይቃለሁ። ህይወታቸውን ባጡት ስም የቦይንግ ተቀጣሪ ሆነን በምንሠራበት ጊዜ ሁሉ በደህንነት ላይ ትኩረት አድርገን ለመሥራት ቃል እንደምንገባ እንድታውቁ እፈልጋለሁ። ስለዚህ አሁንም በድጋሚ እጅግ በጣም አዝናለሁ ካልሁን አክለው፣ በአላስካ አየር መንገድ ላይ በደረሰው አደጋ መንገደኞችም ሆኑ ሰራተኞች ጉዳት ባይደርስባቸውም በተፈጠረው ሁኔታ እጅግ ማዘናቸውን ገልጸው እየተደረገ ባለው ምርመራ በግልጽ እየተባበሩ መሆናቸውን ተናግረዋል። It is our job to listen, regardless of how we obtain feedback. ግብረ መልስ የምናገኝበት መንገድ ምንም ይሁን ምን ማዳመጥና በሚገባው መጠን በቁም ነገር መውሰድ የእኛ ሥራ ነው። ስለ ቦይንግ የሥራ ባህል ብዙ ነገር ተብሏል። ስጋቶቹን በግልጽና በጉል ሰምተናቸዋል። የሥራ ሁኔታችን ፍጹም ባይሆንም ነገር ግን እርምጃ እየወሰድን መሻሻል እያመጣን ነው። የችግሩ መጠን ይገባናል። ግልጽና ተጠያቂ በሆነ መንገድ በእያንዳንዱ እርምጃ ሰራተኞችን በማሳተፍ ወደፊት ለመራመድም ዝግጁ ነን። የፍትህ ሚኒስትር ባለስልጣናቱ ውሳኔ ከማሳለፋቸው በፊት ከተጎጂ ቤተሰቦች በኩል ያለውን ምላሽ ማግኘት እንደሚፈልጉ ሮይተርስ የተመለከተው ኢሜይል ያሳያል። በጉዳዩ ላይ ከፍትህ ሚኒስትርም ይሁን ከቦይንግ ምላሽ ለማግኘት የተደረገው ጥረት አልተሳካም። ሆኖም ቦይንግ ከዚህ ቀደም በሰጣቸው ምላሾች የገባቸውን ስምምነቶች እያከበረ መሆኑንና ስምምነቱን እንዳፈረሰ ሆኖ በቀረበው ሪፖርት እንደማይስማማ አስታውቋል። ከሁለቱ የቦይንግ አውሮፕላኖች መከስከስ ጋር ተያይዞ ለቦይንግ የቀረበለት ስምምነት ምን እንደሚመስል ጉዳዩን ለረጅም ጊዜ የተከታተሉት የአሶሴተድ ፕሬስ ጋዜጠኛ ዴቪድ ኮይንግ ያስረዳሉ። በአጠቃላይ ጉዳይ የሁለቱን የቦይንግ ሰባት ሰላሳ ሰባት ማክስ አውሮፕላኖች የመከስከስ አደጋዎችና ቦይንግ አውሮፕላኑ ብቁ መሆኑን ያጸደቁትን ተቆጣጣሪዎች አሳስቶ ነበር ወይ የሚለውን የሚመለከት ነው። ክሱ ስለ አዲሱ የበረራ መቆጣጠሪያ መተግበሪያ ለፌዴራል አቪዬሽን አስተዳደር ሙሉ መረጃ አልሰጡም የሚል ነው። እንደ አውሮፓውያን የዘመን አቆጣጠር በ2018 የመጀመሪያው የመከስከስ አደጋ እስከደረሰበት ጊዜ ድረስ ለአየር መንገዶችና ለአውሮፕላን አብራሪዎችም አልነገሯቸውም። ከዛም በ2019 ሌላ የመከስከስ አደጋ ደረሰ። በአጠቃላይ 346 ሰዎች ሕይወት አልፈዋል። ከአውሮፕላኖቹ የመከስከስ አደጋ በኋላ ክስ ለመመስረት የተደረገው ጥረት እንደ አውሮፓውያን አቆጣጠር በ2021 ለቦይንግ ባደላ መልኩ በስምምነት ሊጠናቀቅ የነበረ ቢሆንም በጥር ወር የአላስካ አየር መንገድ 737 ማክስ አውሮፕላን በበረራ ላይ ያለ በሩ ተገንጥሎ መውደቁ ለተጨማሪ ምርመራ መዳረጉን የገለጹት ኮይንግ አሁን ፍትህ ሚኒስትር ቦይንግ ለተፈጠሩት አደጋዎች ጥፋተኛ መሆኑን እንዲያምን ግፊት እያደረገ መሆኑን ያስረዳሉ። የቦይንግን ጉዳይ ላለፉት ጥቂት ዓመታት ስከታተል ነበር እና በዚህ መጠን ራሳቸውን ደብቀው አይቻቸው አላውቅም። የፍትሕ ሚኒስቴር ያቀረበላቸውን የይግባኝ ስምምነት ተቀብለው ለቀረበላቸው ክስ ጥፋተኛ መሆናቸውን ለማመን ወይም ደግሞ ደፍረው ወደ ፍርድ ቤት ላለመሄድ ለመወሰን እስከዚህ ሳምንት መጨረሻ ነው ጊዜ ያላቸው። የፍትሕ ሚኒስቴር ቦይንግ ስምምነቱን የማይቀበል ከሆነ ጉዳዩ ወደ ፍርድ ቤት እንደሚሄድ ለተጎጂ ቤተሰቦች ቃል ገብቶላቸዋል። የተጎጂ ቤተሰቦች ቦይንግ በፍርድ ቤት ክስ እንዲቀርብበት አጥብቀው ይፈልጉ እንጂ ጉዳዩን የሚከታተሉ አንዳንድ ጠበቆች የጥፋተኝነት ስምምነቱ ከምንም ነገር እንደሚሻል ይገልጻሉ። ቦይንግ ከቀረበበት የፌዴራል አቪዬሽን አስተዳደርን የማጭበርበር ክስ ማምለጥ የቻለው አቃቤ ሕጎች ቦይንግ በሕግ የመገዛት አሰራሩን የሚያሻሽል እና በየሶስት ዓመቱ ሪፖርቶችን የሚያቀርብ ከሆነ የወንጀል ክሱን ውድቅ ለማድረግ በመስማማቱ ነው። በተጨማሪም ምርመራውን ለማስቆም ቦይንግ 2.5 ቢሊዮን ዶላር ለመክፈል ተስማምቶ ነበር። ሆኖም በግንቦት ወር ላይ ባለስልጣናት ቦይንግ ስምምነቱን መጣሱን በመወሰናቸው አሁን ክስ እንዲመሰረትበት የሚያስችል ስጋት ውስጥ ገብቷል። በተለያዩ የዜና አውታሮች ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። የትምህርት ጥራትና የተሻለ የትምህርት አሰጣጥ ላይ የሚሠራው ገባር የሰናዩ አይዞን ፋውንዴሽን በአዲስ አበባ ከሚገኘው የዩናይትድ ስቴትስ ኤምባሲ ጋር በመሆኑ ለሁለት ወራት ሲሰጥ የቆየውን ሺካን ትችላለች የተሰኘውን የወጣት ተመራቂ ሴት ተማሪዎች መርሃ ግብሩን ከሰሞኑ አጠናቋል። ኤደን ገርመው ዘገባ ይዛለች። በ2015 ዓ ም ማብቂያ ላይ በሕክምና የመጀመሪያ ዲግሪዋን ያገኘችው ዶክተር ዩስራ ሀልድ ገባሬ ሰናይ በሆነው በአይዞን ፋውንዴሽንና በአዲስ አበባ በሚገኘው የአሜሪካ ኤምባሲ ትብብር የተዘጋጀው ሺካን እሷ ትችላለች መርሃ ግብር ላይ ተሳታፊ ነበረች። ያለፈውን ለአንድ አመት የሚጠጋ ጊዜ ለብቃት ማረጋገጫ ፈተና በመዘጋጀትና በስራ ፍለጋ ያሳለፈችው ስራ። በአይዞን ፋውንዴሽን በኩል ለሁለት ወራት በወሰደችው የስራ ፈጠራ ስልጠናና አማካኝነት ከባለ ሀብቶች ጋር የመገናኘት እድል የገጠማት ሲሆን ከጓደኞቿ ጋር በመሆን ለስራ ማስኬጃ የሚውል የ1 ነጥብ አምስት ሚሊዮን ብር የስራ ማስጌጃ ገንዘብ ቃል ኪዳን እና እንዲሁም በንግዱ ዘርፍ የላቀ ልምድ ካለው ባለሀብት ጋር ትስስር የመፍጠር እድል ገጥሟታል። ሳብ እኛ በግሩፕ ነበረ ፍጠሩ የተባል ነው እና ምንድነው እኛ ሴቶች ላይ እና ፔሪድ ፖቨርቲ ወይም ደግሞ የወር አበባ ላይ ነበር የሰራ ነው። ሴቶች ላይ ማለት ነው እና ምን ላይ ነው ፎከስ ያደረግ ነው። ገጠር አካባቢ ያሉ ሴቶች ወር አበባ መጸዳጃ ፕሮዳክት በብዛት አያገኙ እና እዛ ላይ የሚታጠብ የወር አበባ ፓድ ላይ ነው የሰራ ነው። እኛ እና ፌም ኬር ኢቲ እንባላለን። እና ይሄ ፓድ ዝም ብሎ የሚታጠብ ብቻ ሳይሆን ለምሳሌ የመጸዳጃ ሽታ የሌለው የመጸዳጃ ሳሙና ይኖረዋል፣ አንድ ላይ ፓዱን ሲገጹ ማለት ነው እና ምንድን ነው ሳይዞቻችን ከሌሎቹ በጣም ለየት ይላል። ምንድን ነው ይሄ ማለት? የወለዱ ሴቶችን ፎከስ አድርገናል። ሜዲካል ኮንሰልቴሽን አለው፣ ብዙ ነገር ነው ያለው ውስጡ እና እንዴት ነው ያገኘነው? ኢንቨስተር ታዋቂ ነው ቢጃይ ናይከር ይባላል። እና እዛ ላይ ሰባት የቢዝነስ አይዲያን የቀረበው ከሰባት ውስጥ የኛ ላይ ነበረ ኢንቨስት ማድረግ የፈለገው ማለት ነው። በሂደት የሚወሰድ ነው ግን አሁን እኛ ኤግዛክትሊ ያልነው ቁጥር አንድ ነጥብ አምስት ሚሊዮን ነበረ ግን እሱ እንደማይበቃ ነው እንደሚጨምር ነው የተነገረን እና የተወሰነ ቁጥር የለም። በአዲስ አበባ የአሜሪካ ኤምባሲ እና በአይዞን ፋውንዴሽን በጋራ በተዘጋጀው የስራ ፍለጋ የትስስርና የስራ ፈጠራ መርሃ ግብር ላይ ወደ አርባ አምስት የሚደርሱ በአዲስ አበባ ዙሪያ የሚገኙ ያለፈ ዓመት ምሩቃን ሴቶች ተሳትፈዋል። ከቅድስተ ማርያም ዩኒቨርሲቲ በኪነ ህንጻ ምሩቅ የሆነችው እና በዚሁ ስልጠና ላይ የተሳተፈችው ረዴት ዳንኤልም ይህን የስልጠና እድል ባገኘችበት ወቅት ከጓደኞቿ ጋር የግል ተቋ አቋም በመክፈት እየሰራች የነበረ ቢሆንም ከልምድ እጥረት የሚያጋጥሟቸውን የስራ ዓለም ተግዳሮቶች እንዴት እንደሚወጡ ይሄ ስልጠና እንዳገዛት ትገልጻለች። ግራጁዌት አድርገን ከጨረስን በኋላ የራሳችንን ስራዎች እየሰራን ስለነበር ይሄንን ኦፖርቹኒቲ ባይዞን ፋውንዴሽን ምክንያት አገኛን ማለት ነው። እኛ እየሰራን ነበር ነግሬሻለሁ። ከዛም በፊት ግን በስራው አለም ላይ ስትቆይና ኤክስፔሪንስ የሆነ ሰው ጋር ወይንም ደግሞ ወርክ ኤንቫይሮንመንቱን የሚያውቀው ሰው ጋር ስትሆኝ በጣም የተለያየ ነው። በቃ ከባድ ነው። ውጭ ካለው ኤንቫይሮንመንት ጋር መገናኘት፣ እንዴት ስራ ማግኘት እንዳለብሽ፣ እኔቱ ጋር ሰዓት ነው፣ ምንድን ነበር ማድረግ የነበረብን ምናምን የሚሉትን ቶሎ ለማስተካከል ጠቅመዋል። ለምሳሌ ኔትወርክ እንዴት ማድረግ እንዳለብን፣ ከሰው ጋር እንዴት ያንን ኔትወርክ መቀጠል ያለብን፣ አንድ ቦታ መሄደን የሆነ ነገር ለመጨረስ መንግስት ኦፊሶች ላይ ኮኔክሽኖችን እንዴት መፍጠር እንዳለብን እንደምንችል፣ በቃ ይሄ ልክ ከተመረቅሽ በኋላ ግራ የሚገባው ነገር ትክክለኛ ከስራ ዓለሙ ጋር ለመገናኘት በጣም ይቸግረዋል። ብዙ ሰው እንድናውቅ አርጎናል አሁን ይሄ ኮርስ። ማለት ነው የአይዞን ፋውንዴሽን መስራችና ዋና ስራ አስፈጻሚ አቶ ሻሎም አርአያ፣ መርሃ ግብሩ የስራ አጥነት ችግርን ለመቅረፍና ሴቶችን ለማብቃት ያለመን ይላሉ። በሀገራችን ኢትዮጵያ ውስጥ ወይም ደግሞ በሰፊው አፍሪካ ላይ ከባድ ከሚባሉ ችግሮች አንዱ ስራ አጥነት ነው። ይሄን ደግሞ አጥብበን ስናየው ሴቶች ጋር በጣም ይከፋል። ይህን ችግር ስላስተዋልን ለዚህ መፍትሄ ነው ብለን ያሰብነው፣ በጣም የተጠናከረ የስርዓተ ትምህርት ወይም ካሪኩለም የተዘጋጀለት አንድ ፕሮግራም ለነሱ ለማዘጋጀት አሰብን። ከትንሽ ተነስተን ነው እና አሜሪካን ኤምባሲ ሳችሞ ሴንተር የሚባለው በፐብሊክ አፌር ጉዳይ ላይ የሚሰራው ሴንተር ጋር አብረን ነበር ስንሰራ የነበረው። በጣም ረድተውናል፣ አግዘውናል። ሰኞ እና ሮብ ከሰዓቶች ለ ለአዲስ አበባ ውስጥ ላሉ ማንኛውም ሴቶች ማስታወቂያ የሚደርሳቸው ማንኛውም አይነት ሴቶች ነበር እድሉን ክፍት ያደረግ ነው። አርባ አምስት ሴቶችን ነበር ታርጌት ያደረግ ነው። ከዛ ውስጥ አስሩን ሺካን ወይም እሷ ትችላለች የተሰኘው ይኸው መርሃ ግብር ከእውቀት ክህሎት በተጨማሪ ስራ ፍለጋ ላይ የነበሩ ወጣት ሴቶችን ብቁ ተወዳዳሪ እንዲሆኑ ያስቻለና በስራ ፈጠራ ላይ የሚገኙ ወጣቶችንም ከባለ ሀብቶች ጋር ያገናኘ ነበር። ስልጠናው ሁለት አይነት ክፍሎች አሉት ነበር። የስራ ፈጠራ እና ውጤታማ ተቀጣሪነት የሚል ይዘት ያለው ስልጠና ነበር የተዘጋጀው ለሶስት ወር አካባቢ። አሁን በተሳካ ሁኔታ ጨርሰው አስራ አምስቱ ጥሩ የሚባል ስራ አግኝተው በተጨማሪ ደግሞ ምንድን ያደረግ ነው ሲድ ፈንዲንግ የሚባል ወይም ደግሞ ማይክሮ ሲድ ፈንዲንግ ብለን ነበረ። ምንድን ነው በጣም ጥቂት የሆነ ብር አምስት አምስት መቶ ብር በየ ግሩፕ አደረግን እና ገቢያ ውስጥ እንዲገቡ መርካቶ፣ ፒያሳ ሊሆን ይችላል እና በአንድ ሳምንት ውስጥ ያን አምስት መቶ ብር ሁለት ሺህ እና ከዛ በላይ አድርገው እንዲያመጡ ነበረ። ቢዝነሱን ተለማመዱ ማለት ነው፣ ከምናስተምራቸው ትምህርት ባለፈ ተግባራዊ ሆነ እንዳገኙ ማለት ነው። ያን ከያዙ በኋላ በየሴክተራቸው በየዘርፉ ያሉትን ችግሮች እንዲለዩና መፍትሄ እንዲያመጡ አደረግን። በዛ መልኩ ያመጡትን መፍትሄ በጣም ታዋቂ ለሆኑ ዳኞች ከእንደገና ኢንቨስተሮች እንዲያቀርቡ አደረግን ግ ካረጉት ውስጥ አንደኛው ግሩፕ ተመርጦ መነሻ ሲድ ፈንዲንግ አብሮ ከባለሀብት ጋር የመስራት እድል ወዲያውኑ ነበር ያገኘው። የአይዞን ፋውንዴሽን ተቋም ሺካን ወይም እሷ ትችላለች የተሰኘውን መርሃ ግብሩን በአመት ሶስት ጊዜ የማድረግና ከአዲስ አበባ ውጪ ባሉ የአሜሪካ ማዕከላት ለማስኬድ እቅዱ እንዳለው አቶ ሻሎም አርአያ ገልጸዋል። አይዞን ፋውንዴሽን በተለይም ባለፉት ሁለት አመታት በአፋርና በትግራይ ክልሎች ከጦርነት መልስ ወደ ትምህርት በሚል መርሃ ግብር አማካኝነት በአፋር ትምህርት ቤት ሲያቋቁም፣ በትግራይ ክልል ደግሞ የመማሪያ ቁሳቁስ ድጋፎች ማድረጉንም ለአሜሪካ ድምጽ ገልጸዋል። ከአሜሪካ ድምጽ ዋሽንግተን ዲሲ ለተጠናቀረው ዘገባ አደን ገረመው፣ ከአሜሪካ ድምፅ። የሐሙስ ምሽት ስርጭታችን ወደ መጠናቀቁ ተቃርቧል። ከዛ በፊት ግን ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። አሜሪካውያን ሀገራቸው ዩናይትድ ስቴትስ የተመሰረተችበትን 248ኛ ዓመት በዓል በዛሬው ዕለት እያከበሩ ናቸው። እንደ አውሮፓውያን አቆጣጠር ሐምሌ 4 1776 ዓ ምት የወቅቱ የ13ቱ ቅኝ ግዛቶች አስተዳዳሪ የነበረው አህጉራዊ ኮንግረስ የነፃነት አዋጁን የመጨረሻ ሰነድ አጸደቁ። እነሆ በዚህ እርምጃቸውም የወደፊቶቹ 13ቱ የዩናይትድ ስቴትስ ክፍለ ግዛቶች ከብሪታንያ ዘውዳዊ መንግስት ቅኝ አገዛዝ ነጻ ወጥተናል በማለት ለዓለም አወጁ ብሎ ርዕሰ አንቀጹ ሀተታውን ይጀምራል። የነጻነት አዋጁ አለ የነጻነት አዋጁ ሰነድ የአሜሪካ የነጻነት ጦርነት ከተቀሰቀሰ ከአንድ ዓመት ከሚበልጥ ጊዜ በኋላ ይጻፍ እንጂ አንድ ብቻ ሳይሆን ሁለት አብዮታዊ አስተሳሰቦች እንዲያቆጠቁጡ አድርጓል። የመጀመሪያውም በንጉሥ ጆርጅ ሳልሳዊው መንግስት የአሜሪካውያኑ ቅኝ ገዢዎች መብትና ነጻነት በተደጋጋሚ ጥቃት ሲፈጸምበትና ሲነጠቅ እንደኖረው ሁሉ አንድ ሕዝብ እንዲህ ያለ ሁኔታ ውስጥ ሲኖር ከሌላው አካል ጋር የሚያቆራኘውን የፖለቲካ ትስስር ማፍረስ የግድ መሆኑን ማመላከቱ ነው። ሁለተኛው ሰው ሁሉ በፍጥረቱ እኩል ነው የሚለው ጽኑ እምነት ነው። ይህ አረግ ብዙ ጊዜ ሰዎች ሁሉ የተወሰኑ አይነጠሌ መብቶች አሏቸው፣ ተከብረው የመኖር መብት፣ ከሌሎች ጋር በእኩልነትና በነጻነት የመኖር መብት፣ ለራሳቸው ጥሩ ኑሮ ለመፍጠር ተገቢ እድል የማግኘት መብት ተብሎ ይተረጎማል። ይህ ዩናይትድ ስቴትስ የተመሰረተችባቸው መርሆች አይነተኛ አካል ነው ያለው ርዕስ አንቀጹ የበላይ ህግ የሆነው የዩናይትድ ስቴትስ ህገ መንግስትም መሰረት መሆኑን አስከትሎ ጠቅሷል። እነዚህን መርሆች በተደጋጋሚ በሚጠበቅብን ልክ ተግባራዊ አድርገን መገኘት ሳንችል መቅረታችን እሙን ነው። ከሁሉም ጉልሁ የውድቀታችን ማሳያም የባሪያ ፍንገላ ስርዓቱ የነጻነት አዋጁ ከወጣ በኋላ ለሰማንያ ዓመታት እንዳለ መቀጠሉ ነው። ቢሆንም የነጻነት አዋጁ በቀጠሉት ዘመናት እንዲህ ያሉ ውድቀቶች እንዳይገጥሙን አዳዲስ ተግዳሮቶች ሲገጥሙንም መጋፈጣችንን እንድንቀጥል ያስቻለ የለውጥ መሰረት ጥሎልናል ብሏል። ዛሬ ነጻነታችንን በመረጥነው መንገድ የመኖር መብታችንን እያከበርን ነው ሲሉ ፕሬዝደንት ጆ ባይደን የተናገሩትን ርዕስ አንቀጹ ጠቅሷል። ሌሎች ሀገሮች መልክዓ ምድርን ብሔረሰብንና ሃይማኖትን የመሳሰሉትን መሰረት አድርገው ሲመሰረቱ በታሪክ መሰረታዊ የሕይወት መርሆችንና እሴቶችን እሳቤ መሰረት አድርጋ የተቋቋመች ሀገር አሜሪካ ብቻ ነች። ያ ሰዎች ሁሉ በነጻነት የመኖርና ደስታን መሻትን ጨምሮ ፈጣሪ የቸራቸው የማይገፈፉ መሰረታዊ መብቶች ኖሯቸው እኩል የተፈጠሩ መሆናቸው የማያከራከር ሀቅ ነው የሚለው እምነታችን ነው። በእነዚህ ቃላት የሚጠበቅብንን ሙሉ በሙሉ ተግባራዊ አድርገን ያልኖርንባቸው ጊዜያት አሉ። ይሁን እንጂ ፈጽሞ ትተናቸው አናውቅም። እናም ዛሬ ከመቼውም ጊዜ ይበልጥ ፈጽሞ አንተዋቸውም ብለን በግልጽ መናገር አለብን ሲሉ ፕሬዚደንት ባይደን የተናገሩትን ጠቅሶ ርዕሰ አንቀጹ ጽሑፉን አጠቃሏል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። ከብራትና ክብራን ከአሜሪካ ድምፅ የሐሙስ ምሽት ስርጭታችን በዚህ ተጠናቋል። ስርጭቱን ከስቱዲዮ ሲቆጣጠርልን ያመሸው ኤልያስ አስማረ፣ የምሽቱ ዋና አዘጋጅ ቆንጅት ታየ፣ ሳስተናግዳቸው ያመሸሁት እንግዲህ ወልዴ ነገ ምሽት በተመሳሳይ ሰዓት እንገናኝ፣ ዘናደሩ